በዘመናዊው የኢኮኖሚ ውድድር ውስጥ ቴክኖሎጂ ትልቅ ቦታ አለው። የቴክኖሎጂው ዘርፍ እያደገ በሄደ ቁጥር ደግሞ የዓለማችን ኢኮኖሚ በቴክኖሎጂ የታገዘ የሰው ኃይል ይፈልጋል። ይህንን መሰረት በማድረግ በሎስ አንጀለስ የሚኖረው የቴክኖሎጂ ባለሙያ ዮሴፍ አዱኛ ኢትዮጵያውያኖች የዲጂታል ኢኮኖሚ ተጠቃሚ እንዲሆኑና ወደፊት ለሚፈጥሩት አዳዲስ የስራ እድሎች ብቁ ሆነው እንዲገኙ በማሰብ የቴክኖሎጂ ትምህርቶችን በአማርኛ እየተረጎመ ያሰለጥናል። በኢትዮጵያ የሚገኙ የትምህርት ተቋማትም የቴክኖሎጂ ትምህርት አሰጣጣቸውን ለማሻሻል ያግዛል። ባልደረባችን ስመኝሽ የቆየ ከዮሴፍና እሱ የሚሰጣቸውን የቴክኖሎጂ ትምህርቶች ተምረው ራሳቸውን ከቀየሩ ወጣቶች ጋር ቆይታ አድርጋለች። ቀጥሎ ይቀርባል። እስክንድር ብርሃኑ የዛሬ አስራ ሶስት አመት ወደ አሜሪካ ሲመጣ ኢትዮጵያ ውስጥ የአውቶ መካኒክነት ሙያ ሲማር ከወሰደው የኮምፒውተር ትምህርት በስተቀር ከቴክኖሎጂ ጋር ብዙም ትውውቅ አልነበረውም። በአሜሪካን ሀገር ሎስ አንጀለስ ከተማ ኑሮን ሀ ብሎ ሲጀምርም የስደት ኑሮውን ለማሸነፍ በመጀመሪያ የተቀጠረው የነዳጅ ማደያ ውስጥ ነበር። ከዓመት በኋላ ደግሞ የትራንስፖርት አገልግሎት ለመስጠት ታክሲ መንዳት ጀመረ። ለቀጣዮቹ አምስት ዓመታት ታክሲ እነዳ ነበር የሚለው እስክንድር ራሱንና ኑሮውን ለማሻሻል ትምህርት መማር ቢፈልግም ዮሴፍ አዱኛን እስከሚተዋወቅ ድረስ ግን የቴክኖሎጂ ባለሙያ ሆናለሁ ብሎ አስቡ አያውቅም። ክላስ ውስጥ ከወሰድኳቸው ኮምፒውተር እንትኖች ውጭ ወይም ለራሴ የሶሻል ሚዲያ ወይ ምናምን ከመጠቀም ውጭ አሚን ዴይ ቱ ዴይ ኢንፎርሜሽን ከመወሰድ ውጭ ማየት እንትን አልነበረኝም። በእንደዚህ አይነት እንትኖች ላይ ፕሮፌሽናል ስራም አልነበረም ምሰራው። ታክሲ ዩበር ምናምን ነበር ምሰራ የነበረው። እሱን ከየሰራው ያለ ነው። እንግዲህ ክላሶችንም እንደዚህ ኮሌጅ ምናምን ለመሄድ እንትን ሳደግ ከዛ በኋላ ወደ ሁለት ሺ አስራ አራት አካባቢ ይመስለኛል ከዮሴፍ ጋር የተገናኘ ነውና ይህንን ኮርስ እንትን ያልኩት። እስክንድር በሁለት ሺ አስራ አራት መጨረሻ ላይ የተዋወቀው የያዮቢ ኢንፎርሜሽን ቴክኖሎጂ ትምህርት ቤት መስራችና መምህር ዮሴፍ አዱኛ ግን ህይወቴን ቀየረው ይላል። ትምህርት ቤቱ በአማርኛ የሚሰጣቸውን አጫጭር የኢንፎርሜሽን ቴክኖሎጂ ትምህርቶች በሶስት ወራት ስልጠና ከወሰደ በኋላ አሁን ሎስ አንጀለስ ውስጥ ባለ የጤና ድርጅት ውስጥ የሶፍትዌር ዲቨሎፐር ሆኖ ይሰራል። ያው ምንም ችግር የለም። እስክንድር አንተ ኢንተረስቶ ብቻ ይኖር እንጂ በእርግጠኝነት እንትን ማድረግ ትችላለህ አለኝ። ያኔ ነበር ቅንነትን እንትን ያልኩትና እንዳለውም በስነ ስርዓት ነው የተገበረልኝ። ሲሪየስ በደንብ ነው በሕይወቴ ላይ ለውጥ እንዳመጣ ያደረገውና እያደረገ በተለይ አሁን በአማርኛ አዘጋጅቶ የሚሰጣቸው ዩቲዩብ ላይ የሚጭናቸው እንትኖች አሉ በጣም ጠቃሚዎች ናቸው። ለመነሻ ይሆናሉ። እስክንድርን ጨምሮ በሌሎች በመቶዎች የሚቆጠሩ በአሜሪካ የሚኖሩ ኢትዮጵያውያን ሕይወት መቀየር ጀርባ ስሙ ጎልቶ የሚነሳው ዮሴፍ አዱኛ የሶፍትዌር ኢንጂነር እና በሎስ አንጀለስ ውስጥ የሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት ነው። በዲጂታልና በቴክኖሎጂ ሙያዎች መሰማራት ውጤታማ በሚያደርግበት በዚህ ዘመን ብዙ ከኢትዮጵያ የሚመጡ ወጣቶች በቋንቋ ችግር ምክንያት ከእጅ ወዳፍ በሆኑ የስራ ሁኔታ ውስጥ ሲንገላቱ ማየት እረፍት ይነሳኝ ነበር የሚለው ዮሴፍ ከሰባት ዓመት በፊት ነበር የቴክኖሎጂ ትምህርቶችን በአማርኛ እየተረጎመ ማስተማር የጀመረው። በአካል ከሚሰጠው ትምህርት በተጨማሪም ሀያ የተለያዩ በቴክኖሎጂ ዙሪያ ያሉ ኮርሶችን የሚያስተምሩ ከሁለት ሺህ በላይ የአማርኛ ቪዲዮዎችን አዘጋጅቶ በድህረ ገጽ አማካኝነት ለተማሪዎች ያደርሳል። ብዙ ሰዎች ከአገር ቤት ይመጣሉ። በማቴማቲክስ ተመርቀው ሊሆን ይችላል፣ በፊዚክስ ተመርቀው ሊሆን ይችላል፣ ኮምፒውተር ሳይንስም ተመርቀው ትልቁ ባሬራቸው ስራ ለማግኘት ቋንቋን እና ያንን የሚያገናኛቸው ሰው ያስፈልጋቸዋል ብዬ ጭንቅላቴ ያስብ ነበር። ምን አሰብኩኝ እንደ ለምንድን ነው በአማርኛ ቴክኒካል ተርሙን ሳልቀይር በአማርኛ፣ ለምንድን ነው አንድን ሰው ኮምፒውተር ሳይንስ የማላስተምረው ብዬ አሰብኩኝ። ትምህርት ቤት ከፈትኩ። እዚህ ሀገር ኢንግሉድ የሚባል ከተማ ውስጥ ነው። እዛ ከፈትኩ የዛሬ ስድስት ዓመት ሰባት ዓመት አካባቢ ማለት ነው። እና እዛ ከፍቼ ተማሪዎች እየተማሩ አንዳንዶቹ ስራ እያገኙ ሲመጡ እጅግ ደስ አለኝ። ግን ትልቁ ችግር ምንድን ነው? እኔም ማስተምረው እዚህ ሎስ አንጀለስ ነው። ብዙዎቹ ደግሞ የሚማሩት በነጻ ነበረ። መክፈል የማይችሉ ሰዎች ነበሩ። እና ስለዚህ ለምንድን ነው ቤሲ ያለ ሰው፣ አውሮፓ ያለ ሰው ለምንድን ነው ትምህርቱ እንዲከታተል በአማርኛ እየቀረስኩኝ ማለቀው ብዬ ስኩዌል ሰርቨር የሚባል የዳታቤዝ ማኔጅመንት ሲስተም በአማርኛ መልቀቅ ጀመርኩ ማለት ነው። እና ተጠቃሚዎቹ እየበዙ እንደውም አንዳንዶቹ ከዲሲው እየደወሉ ያንተን ቪዲዮ አይተን ስራ አግኝተናል እያሉ ሲልኩልኝ ኮርሶቹን መጨመር ጀመርኩ ማለት ነው። ዮሴፍ ትውልድና እድገቱ ወሎ ውስጥ ከደሴ አራት መቶ ኪሎ ሜትር ርቀት ላይ የምትገኝ ሳይንት የተባለች የገጠር ከተማ ነው። አንደኛ ደረጃ ትምህርቱን ሆቴና ወይዘሮ ስህን የተባሉ ትምህርት ቤቶች ተምሮ ሁለተኛ ደረጃ ትምህርቱን ደሴ ከተማ ያጠናቀቀው ዮሴፍ አዲስ አበባ ዩኒቨርሲቲ ተመድቦ እስከሚሄድ ድረስ እንኳን ዛሬ በቴክኖሎጂ ሙያ ሌሎችን ላስተምር ለራሴ ምን እንደምሆን አላውቀውም ነበር ይላል። በኋላ ግን ያው ቴክኖሎጂው ስለመጣ እንደ ዕድልም ሆኖ ደግሞ ኮምፒውተር ሳይንስ ጆይን ማድረግ ስለቻልኩኝ በኢንፎርሜሽን ሳይንስ ነበር ያን የሚባለው፣ እዛ ጆይን አድረግኩኝ። ትምህርቴን ጨረስኩ። ቻሌንጂንግ መሆኑ ቴክኖሎጂ እጅግ ደስ ይለኝ ነበረ። በኋላ እዛው እያስተማርኩ እንድማር ተፈቀደልኝ ማለት ነው። ትምህርቴን በሁለት ሺህ ሶስት ወይም አራት አካባቢ ጨረስኩኝ። እንደ ጨረስኩ የተለያዩ ካምፓኒዎች ሰርቻለሁ። እዛ አዲስ አበባ ዩኒቨርሲቲ አንደኛው ነው። ሳይንስና ቴክኖሎጂም የተወሰነ አመት ሰርቻለሁ የፕሮጀክት ማኔጀር ሆኜ ከዛ ስኮላርሽፕ አገኘው መጣው። ዮሴፍ አሜሪካ ከመጣ በኋላ ራሱን በኮምፒውተር ሳይንስና የተለያዩ የቴክኖሎጂ ሙያ ዘርፎች ብቁ ለማድረግ በተከታታይ ለአራት አመታት አንብቧል። ከመቶ በላይ አጫጭር ኮርሶችንም ወስዷል። የዛሬ ሰባት ዓመት ደግሞ እሱ በልፋቱ ያገኛቸውን ስኬቶች ለሌሎች ወገኖቹ ለማካፈል የዮቢ የተሰኘውን ድርጅቱን ከፍቶ በአማርኛ የሚያዘጋጃቸውን የኢንፎርሜሽን ቴክኖሎጂ ኮርሶች በጣም በትንሽ ክፍያ ያስተምራል። መክፈል የማይችሉትን ደግሞ በነጻ ያሰለጥናል። በእያንዳንዱ ኮርስ ሀያ ሀያ ብር ቻርጅ እናደርጋለን፣ ግን መክፈል የማይችል ሰው ፍሪሊ አቬለብል ነው ማንኛውም መክፈል የማይችል አበሻ በነጻ ኮርሱን ማግኘት እችላለሁ ብሎ ኢሜይል ካደረገልን በነጻ አቬለብል እናደርጋለን ማለት ነው። ኢትዮጵያ ላሉ ተማሪዎች በሙሉ በነጻ ነው የምንሰጠው። ይስፉልናል፣ ኩፖን እንልክላቸዋለን በነጻ ኮርሱን ያገኛሉ ማለት ነው። ል ኢትዮጵያ ውስጥ የዛሬ ሀያ ዓመት የወሰድኳቸው ኮርሶች ዛሬም በዩኒቨርሲቲዎች ይሰጣሉ፣ የሚለው ዮሴፍ የትምህርት ተቋማቱ የቴክኖሎጂ ትምህርት አሰጣጣቸውን እንዲያሻሽሉም በሙያው ድጋፍ ያደርጋል። ዛሬ የተማርሽውን የሰራሽበትን ስራ ኔክስት የር አታገኘውም። ኮምፕሊት ላይ ተቀይረው ዳይቨርሲፋይድ ሆኖ ነው የምናየው። ስለዚህ ቴክኖሎጂውን አፕቱዴት ከማድረግ አንጻር፣ ካሪክለም ከመቀረጽ አንጻር ካሪክለም አሁን ድራፍት አድርጌ የላኩላቸው አሉ እንደ ዩኒቨርሲቲ አይነት ማለት ነው። ምክንያቱም እንደዛ ካልሆኑ የሚያስተምሯቸው ተማሪዎች ሰክሰስፉል አይሆኑም። አስተማሪዎቹም ደግሞ ውጤት ልፋታቸው እንደ ፍሩትፉል አይሆንም። ስለዚህ እነሱን አስተማሪዎቹን ሰብስቤ አስተምሬያለሁ ለብዙ ጊዜ ማለት ነው። አሁን በኮሮና ቫይረስ ምክንያት ትምህርቶቹን በአካል መስጠት ያልቻለው ዮሴፍ ሰዎች በየቤታቸው ሆነው ከቴክኖሎጂ ትምህርቶች ጋር እንዲተዋወቁ ወይም ያላቸውን እውቀት እንዲያዳብሩ በማሰብ ከአምስት መቶ ሰባ በላይ ለሆኑ ተማሪዎች በኢንተርኔት አማካኝነት ሶስት ኮርሶችን በነጻ እየሰጠ ነው። በዚህ እድል ተጠቃሚ ከሆኑ ተማሪዎች መሀል አንዱ ደግሞ በቴኔሲ ስቴት ናሽቪል ከተማ ነዋሪ የሆነው ዚያድ ጀማል ነው። የሂሳብ ባለሙያ የሆነውና በሁለት ሺህ አስር ወደ አሜሪካ የመጣው ዚያድ ከአንድ ወር በፊት ዮሴፍ በድህረ ገጽ አማካኝነት የሚሰጣቸውን ሶስት ኮርሶች ጨርሶ መውሰዱ አሁን ለሚሰራው ስራና ወደፊት ለሚኖሩ የስራ እድሎች ብቁ አድርጎኛል ይላል። የወሰድኩት ሶስት ኮርሶች ነው። በዚኛው በአንድ ወርስ የሰጠን አንደኛው ፓወር ቢአይ ነው። ሁለተኛው ዌብሳይት ዴቨሎፕመንት ሶስተኛ ደግሞ ሲሻርፕ ኮርስ ነው። አንድ ላይ ይሰጣል። አንዳንድ የሚሰራቸው ፕሮግራሞች አሉ። በአሁኑ ሰዓት ማለት ከምሰራ ስራ ጋር ለምሳሌ ፓወር ቢያይ ብዙ ሪፖርቶች የሚሰሩባቸው ፕሮግራሞች ናቸው እና ሞስትሊ አሁን የመሰራቸውን ስራዎች ወደ ፓወር ቢያይ እየለወጥኳቸው ነው ያለሁት እና ብዙ ተጠቅሜበታለሁ ማለት እችላለሁኝ። ወደፊትም ደግሞ ያው እንደምታውቂው ቴክኖሎጂ በየጊዜው የተቀያየረ በየጊዜው አዳዲስ ነገር እየመጣ ነው ያለው እና ራስን አቤት ማድረግ ካሉ ቴክኖሎጂ ጋራ ራስን አብሮ ማስኬድ ግድ ስለሆነ ወደዚህ ፕሮግራም እቀይራለሁ የሚል እቅዳለሁ። ከዚህ በኋላ ዓለም በቴክኖሎጂ የታገዘ ትውልድ ነው የምትፈልገው። ኢትዮጵያውያን ደግሞ ከዚህ ወደ ኋላ ቀርተናል የሚለው ዮሴፍ፣ ጊዜያቸውን ያላግባብ በማህበረሰብ ሚዲያዎች ላይ ብቻ የሚያጠፉ ወጣቶች ቴክኖሎጂውን አውቀው ከጊዜው ጋር መራመድ ካልቻሉ ወደፊት ስራ አጥ እንዳይሆኑ ስጋቱን ይገልጻል። በየትኛውም የሙያ ዘርፍ ውስጥ ያሉ ወጣቶች በቴክኖሎጂ ብቁ እንዲሆኑና ራሳቸውን የዲጂታል ኢኮኖሚው ተጠቃሚ እንዲያደርጉም ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ፌርፋክስ ቨርጂኒያ።